ጤና ይስጥልኝ አድማጮች፣ ሰሞኑን የማኅበራዊ መገናኛ አውታሮች ዋነኛ መነጋገሪያ ከነበሩ ጉዳዮች መካከል ትግራይ ክልል የኢትዮጵያ አየር መንገድ መደበኛ በረራ መጀመሩ እንዲሁም መሠረታዊ አገልግሎቶች ዳግም ጀመሩ መባላቸው ነው። በኢትዮጵያ ምክር ቤት አፈ ጉባኤ የተመራ የባለሥልጣናት ቡድን ትግራይ ክልል መቀሌ ከተማ የመግባቱ ዜናም በተለይ ከመቀሌ የደረሰን የቪዲዮ ዘገባ በማኅበራዊ መገናኛ ዘዴዎች ከፍተኛ ትኩረት የሳበ ነበር። ዩናይትድ ስቴትስ የክፍለ ዘመኑ ባለችው የበረዶ ወጀብና ቅዝቃዜ ተመታ። ከስድሳ በላይ ሰዎች መሞታቸው በሚሊዮን የሚቆጠሩ ነዋሪዎችም በተለይ በዩናይትድ ስቴትስ ምስራቃዊ ግዛቶች በብርድ ሲንዘፈዘፉ መክረማቸው መነጋገሪያ ነበር። በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩም። ታኅሳስ 17 ቀን 2015 ዓ.ም በኢትዮጵያ የፖለቲካ መሪዎች የስልጣን ሽኩቻ የጸንሰው ግጭት ትግራይ ክልል ውስጥ ፈንድቶ የሰሜኑ የኢትዮጵያ ክፍልን ካመሳቀለ ከሁለት ዓመት በኋላ መሆኑ ነው። በኢትዮጵያ ምክር ቤት አፈ ጉባኤ የተመራ የባለሥልጣናት ቡድን በቀጥታ ወደ መቀለ ከተማ አቀና። ይኸው ምክር ቤት ቀደም ሲል አሸባሪ ሲል ከሰየመው ከህዝባዊ ወያኔ ሀርነት ትግራይ ህወሓት አመራር ጋርም ሲተቃቀፍና ሲሳሳቅ አሸባሪ የሚለው ስያሜ ስለ መነሳቱ በይፋ የተሰማ ነገር የለም። አሸባሪ ብሎ በፓርላማ ያስወሰነውን ሳያስነሳ ሲል ይጀምራል የኤፍሬም ተረፈ የፌስቡክ መልእክት። ለማንኛውም ለህዝብም ክብር ይኑራችሁ ይላል መልእክቱ። በመቀለው ውይይት የኢትዮጵያ ህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎም የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን፣ እንዲሁም የተለያዩ የፌዴራሉ መንግስት ሚኒስትሮች፣ የአገልግሎት ሰጪ ተቋማት መሪዎችና ሌሎች በርካቶች ተገኝቷል። ይህን ጉብኝትና ውይይት በተመለከተ በሺዎች የሚቆጠሩ አስተያየቶች በዶቼቬሌ የአማርኛው ክፍል ፌስቡክ ገጽ በኩል ደርሰውናል። አብዛኞቹ አስተያየቶች ሰዎች የሞተ ተጎዳ የሚል ድምፀት ይስተጋባባቸዋል። ይብላኝ በየጫካው የአሞራ ሲሳይ ሆኖ የቀረው የደሃ ልጅ እንጂ የእነሱማ ነገር አህያ ቢራገጥ ጥርስ አይሳበርም እንደማለት ነው። የሙሉ ጌታ አሰፋ የፌስቡክ አስተያየት ነው። የሞተ ተጎዳ ምን አለ እነሱማ ያሉት ሞገስ አክሊሉ ፈጣሪ ምን ነው እንዲህ ፍርድ ዘገየ ሲሉ አክሏል። ይብላይ ለሞተው ምስኪን የደሃ ልጅ እነሱ ዛሬም ይኸው ልጆቻቸው አውሮፓና አሜሪካን እነሱም ስልጣን ላይ ናቸው። አሁንም ሁላችንም ማስተዋል ይጠበቅብናል። የምንሞታው ለአገራችን ወይስ ለስልጣን ጥመኞች ሲሉ የጠየቁት ደግሞ አምባቸው ደጀኔ ናቸው። በዚያው በፌስቡክ መኳንን ታበበ በአጭር መልእክታቸው፣ ኢህአዴጎች ተገናኙ ማለት ነው ሲሉ ይጠይቃሉ። ብሮከር ብሮከር ያሲኖ የተባሉ የፌስቡክ ተጠቃሚ በበኩላቸው ትልቅ የእፎይታ ጮራ ነው ብሏል። ምን አለ የህወሀት ከፍተኛ የፖለቲካና ወታደራዊ አመራር ጥምቀትን በጎንደር ገናን በላሊበላ አክብረው ባየን፣ ሲሉም ምኞታቸውን ይገልጣሉ። ከአዲስ አበባ በተጓዙትና መቀለ በሚገኙት ባለሥልጣናት መገናኘት ደስታቸውን ከገለጡ ሰዎች መካከል ብሩክ ካሳውን ባጭሩ በጣም ደስ ይላል ብሏል። ደስ ይላል። እግዚአብሔር መልካም ነው። ለተራበው ህዝብ ደግሞ ፈጥናችሁ ድረሱ፣ በርቱ ያሉት ደግሞ ማፌ ያማኒ የተባሉ የፌስቡክ ተጠቃሚ ናቸው። ይታደስ አስማረም ረ ጉዳችን በዛ ሲሉ፣ እግዚኦ ፈጣሪ፣ ምን ነው ፍርድ ዘገየ ሲሉ የጠየቁት ብርሃኑ እሙ ናቸው። ሁሉም አልፏል ጎበዝ፣ እስኪ አሁንም ስለ ሰላም እናውራ። ሁሉም የኢትዮጵያ ልጆች አልቋል፣ ግን ምን ይደረግ ያሉት ደግሞ ዳንኤል ደጀኔ ናቸው። ሶሎ ኢትዮ በሚል የፌስቡክ ተጠቃሚ መነጋገርና መወያየት ቢቀድም ኖሮ ይህ ሁሉ የድሃ ጎጆ በሰው ጦት ባልተዘጋ ኖሮ ሲሉ ቁጭታቸውን አስፍሯል። ጉብኝቱን አስመልክቶ ከመቀለ ወኪላችን ሚሊዮን ኃይለ ስላሴ የተላከልን ቪዲዮ በማህበራዊ መገናኛ ዘዴዎች እጅግ መነጋገሪያ ነበር። በኢትዮጵያ ምክር ቤት አፈ ጉባኤ የተመራው የባለሥልጣናት ቡድን ከህወሓት አመራር ጋር ሲገናኝ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን ጋር ሞቅ ባለ ሁኔታ እጃቸውን አላትመው ሲጨባበጡ ይታያል በቪዲዮ ሌሎችም ሲተቃቀፉም። ይህ ቪዲዮ እስከ ሐሙስ ታህሳስ ሃያ ቀን 2015 ዓ ም ድረስ በደዎች ቬሌ ዲደብሊው የአማርኛ ፌስቡክ ገጽ ላይ ብቻ አንድ ሚሊዮን ገደማ ሰዎች ተመልክተውታል። ከ15000 በላይ ሰዎች ቪዲዮውን መውደዳቸውን በምልክት አሳይቷል። ከ2400 በላይ ሰዎች አስተያየታቸውን በገጻችን ላይ አስፍሯል። ሌሎች 2000 ሰዎች ቪዲዮውን በቀጥታ ከደዎች ቬሌ አማርኛው ክፍል ወስደው ለወዳጆቻቸው አጋርቷል። ከአንድ ሚሊዮን ገደማ ተመልካቾች አንድ ሦስተኛው ከኢትዮጵያ መሆናቸውን ፌስቡክ ያሳየናል። ለካ እንደዚህ ተነፋፍቃችሁ ነበር። አስተያየቱ የሰአዳ ሰአዳ ነው። በጦርነቱ ምክንያት ከአስራ ስምንት ወራት መቋረጥ በኋላ ከአዲስ አበባ ወደ መቀለ የበረረው የኢትዮጵያ አየር መንገድ የመጀመሪያው የመንገደኞች አውሮፕላን ከትናንት በስቲያ ረቡዕ ከቀኑ ሰባት ሰዓት ሲል መቀለ አሉላ አባነጋ አውሮፕላን ማረፊያ መድረሱን በተመለከተም በርካታ አስተያየቶች ተሰጥቷል። ኮኬ እሸቴ የተባሉ የፌስቡክ ተጠቃሚ አስተያየታቸውን ያስቀደሙት በእልልታ ነው። ሰላም ለሕዝባችን ሰላም ለሀገራችን ኢትዮጵያ በማለት ደስታቸውን ገልጧል። ታገሰ ማሬ አጭሩ ደስ ይላል ብሏል። የሰላምን ዋጋ የሚያውቀው ያንን የጦርነት መከራ ያየ ነው ያሉት ደግሞ ሙሐመድ ኢማም ሙሐመድ ናቸው። ዮናስ ገብረ ጻዲቅ እግዚአብሔር ይመስገን ብሏል። በቃ ዮኔ የተባሉ የፌስቡክ ተጠቃሚ እፈሩ፣ እረ ፖለቲከኞች እፈሩ፣ ይህን እያያችሁ እፈሩ ህዝብና ህዝብ አይለያይም ብሏል ከዚሁ ከበረራ ዜናው ጋር በተያያዘ ቴሌኮም ባንክና የኤሌክትሪክ መስመርን ጨምሮ መሰረታዊ አገልግሎቶች በትግራይ ክልል ዳግም መጀመራቸውንና አንዳንድ ቦታዎች ላይም ጥገናዎች መቀጠላቸውን የጠቅላይ ሚኒስተር ጽህፈት ቤት ብላክልን ኢሜል አሳውቋል ሰሞኑን የበረዶ ወጀብና ብርቱ ቅዝቃዜ ዩናይትድ ስቴትስና ካናዳ ውስጥ ተከስቷል። በተለይ ቡፋሎ በተባለው የኒውዮርክ ግዛት ከተማ ባለፈው ሳምንት የአየሩ ቅዝቃዜ ከዜሮ በታች እጅግ አሽቆልቁሎ ነበር። በዚቹ ከተማ ኤሪ በተባለች አካባቢ ብቻ 34 ሰዎች ሞቷል። በዩናይትድ ስቴትስ ስምንት ግዛቶች ውስጥ ደግሞ ከ60 በላይ ሰዎች በቅዝቃዜው ሕይወታቸውን ማጣታቸው ተዘግቧል። ይህ ቅዝቃዜና የበረዶ ወጀብ የተለያዩ የዩናይትድ ስቴትስ ግዛቶችን መጥቷል። በማህበራዊ መገናኛ አውታሮች በተለይ ከፍተኛ ጉዳት ስለደረሰበትና ካናዳ አቅራቢያ ስለሚገኘው የኒውዮርክ ግዛት ቀጣዩ ተጽፏል። በረዶ 3 ሜትር የሚረዝም ሲሆን ቅዝቃዜው ደግሞ ከዜሮ በታች ኔጌቲቭ አርባ ገብቷል። ኢትዮ ትዊት በሚል የትዊተር ስም የሰፈረ መልእክት ነው። ወርቁ ወርቁ በፌስቡክ አጭር መልእክታቸው እግዚአብሔር ያቅልልላችሁ ብሏል። ሁሉም ባለበት እግዚአብሔር ይጠብቀው ያሉት ደግሞ በምህጻር ቲጂኤስ ኬ የሚል ስም ያላቸው የፌስቡክ ተጠቃሚ ናቸው። ዓለም ዋሴ ኒውስ የተባሉ የፌስቡክ ተጠቃሚ በበኩላቸው በገጻቸው ላይ ቲክቶክ የተሰኘውን የአጫጭር ቪዲዮዎች ማሳያ የማህበራዊ መገናኛ ዘዴ ቪዲዮ አያይዟል። ቪዲዮ ላይ በእንግሊዝኛ ቋንቋ የተጻፈው መልእክት ሲያትል ትንሽዬ በረዶ ስታገኝ የሚል ይነበባል። 14 ሰከንድ በሆነው በዚህ የቲክቶክ ቪዲዮ የራስ መከላከያ የፕላስቲክ ኮፍያ እንዲሁም የአፍና አፍንጫ መሸፈኛ ያደረገ አንድ ሰው በበረዶ ስስ ግግር ከሚያዳልጠው መሬት ላይ አንድ ጥቁር ካፖርት ያደረጉ ሰውን በእጁ ደግፎ ያነሳል። በአጠገባቸው ነጭ ካፖርት ያደረገ ፊቱን ወደ ኋላ ዙሮ በመንበርከክ ሁለት እጆቹን የበረዶ ግግሩ ላይ ያስደገፈ ሰው ቁልቁል እየተንሸራተተ ሰዎቹ ጋር ይደርሳል። እንደምንም ከተንበረከክበትም ይነሳል። የቪዲዮ ምልክቱ ባጭሩ ወይ በረዶ ወይ ሲያትል ይላል። ለዚህ የቪዲዮ ምልክት በሳቅ ምልክቶች ታጅቦ የተሰጠ አጠር ያለ መልስ እንዲህ ይነበባል። እኛ በጭቃ እነሱ በበረዶ ግንኛ ይሻላል። የእኛ አንድ ያዳልጦህ ብትወድቅ ነው። ፍሬንም እምቢ እንዳለው መኪና እንዲህ አያሰቃየንም። እንደ ካናዳው አሊያም ዩናይትድ ስቴትስ ብናኝ ባይሆንም በበረዶ የተሸፈነ መሬት የሚታይባቸውን ፎቶግራፎች የትዊተር ገጿ ላይ ያያያዘችው ሰሚራ ጀማል ይህ የምትመለከቱት አሜሪካ እንዳይመስላችሁ ትላለች። ፎቶው የተነሳበትን ቦታ ስትገልጥም እዚሁ ሀገራችን ንፋስ መውጫ ወይም ጋይንት አካባቢ በዛሬው ዕለት የዘነበ በረዶ ነው ብላለች። ቀደም ሲል የከባቢ አየር ብክለት መስፋፋቱና ጥበቃው አለመጠናከሩ በዓለም ዙሪያ ያልተጠበቁ የአየር ንብረት መዛባቶችን ሊያስከትል እንደሚችል ሲዘገብ ነበር። አድማጮች በሶስት አበይት የሳምንቱ ጉዳዮች ላይ የተሰጡ አስተያየቶችን በማሰባሰብ የተጠናቀረው የማኅበራዊ መገናኛ ዘዴዎች ቅኝት መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።